ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ቅዳሜ መስከረም 1 2014 ዓ ም እንኳን ለአዲሱ ዓመት በሰላም አደረሳችሁ። እንኳንም ከዘመነ ማቴዎስ ወደ ዘመነ ማርቆስ በሰላም አሸጋገራችሁ። ለእረፍት ወጥቼ ስለነበር ቀኑ ሰምታ አቶብኛል የኛ አዲስ አመት መሆኑ ብዙውን ጊዜ አልገባም። አዲስ አመትን አልገባም ነበርና፣ አጋጣሚ ቀደም ብዬ ነው የገባሁት። የዛን ዕለት በጣም ኃይለኛ የሚጋጭ ድምጽ ነው የተሰማው። በዛን ጊዜ ህንፃው እየታደሰ ነበር፣ ከላይ ያደሱ እየወረዱ ነበር ያሉትና እቃ ሲወድቅ ምን ሲል ይሰማል ብዙ ጊዜ። ግማሾቹ አይ እንደ ልማዱ ከላይ እቃ የወደቀ ነው ይላሉ፣ ግማሾቹም እረ አይደለም ከውጪ ነው ይላሉ። እና መጨረሻ ወደ መስኮቱ አካባቢ ያሉት አይ ሄሊኮፕተር ነው የተጋጨው የሚል ነገር መጣ በቃ ሁላችንም ወጣን ወይዘሮ ፈለቁ ክፍሉ ይባላሉ ልክ የዛሬ 20 ዓመት እንደ አውሮፓውያን የዘመን አቆጣጠር መስከረም 11 2001 ዓ ም በኢትዮጵያ የዘመን አቆጣጠር መስከረም 1994 ዓ ም በኒውዮርኩ የዓለም ንግድ ማዕከል መንትያ ሰማይ ጠቀስ ህንፃዎች ላይ በአሸባሪዎች ጥቃት በደረሰበት ወቅት በአንደኛው ህንፃ ላይ ይሰሩ የነበሩ ናቸው። ዘግናኙን ቀን መለስ ብለው ያስታውሳሉ። በአዲስ ዓመት ልዩ ዝግጅታችን የኢትዮጵያን አዲስ ዓመትና ላለፉት ሀያ ዓመታት በዚህ ዕለት የሚታሰበውን ይህን ቀደም ብለን የጠቅስነውን በዩናይትድ ስቴትስ የአሸባሪዎች ጥቃት የተፈጸመበትን ቀን የሚመለከቱ ልዩ ልዩ ቅንብሮች ይዘናል። ጤናስጥልኝ እንደምና መሻችሁ። አስተናጋጃችሁ አሉላ ከበደ ነኝ። ከዜናው በኋላ መለሳለሁ። መልካም ምሽት የምናመሻችሁ አድማጮች እንኳን ለ2014 ዓመተ ምህረት አደረሳችሁ። ዜናውን የማሰማችሁ ጽዮን ግርማ ነኝ። ዩናይትድ ስቴትስ የሽብር ጥቃት የተፈጸመባትን 20ኛ ዓመት መታሰቢያ ፕሬዚዳንቷ ዛሬ በሶስት የተለያዩ ስፍራዎች እየተገኙ እየዘከሩ ናቸው። በቅርብ የታሪክ ትውስታ በክፋቱ እጅግ የበረታ እንደሆነ የሚነገርለት ይህ በጸጥታና በጽሞና እየተከናወኑ ባሉ ተግባራት ነው። ፕሬዝዳንቱ የመጀመሪያዎቹ ጥቃቶች በመንትያ ህንጻዎቹ ላይ በተፈጸሙባት ኒውዮርክ ከተማ ዛሬ ሲገኙ የተጠናከረ የጸጥታ ጥበቃ የነበረ ቢሆንም አስኪ ሁኔታ ሊኖር ስለመቻሉ አንዳችም መረጃ እንደሌላቸው ከንቲባዋ ቢል ደብላ ሲዮ ለጋዜጠኞች ተናግረዋል። ፕሬዚዳንቱ ከቀዳማዊት እመቤት ጋር ሆነው በተገኙባቸው የኒውዮርክ የዓለም የንግድ ማዕከልና በፔንሰልቬኒያው የሻንክስቪል ዘጠና ሶስት የብሔራዊ መዘክር የአበባ ጉንጉኖችን ያኖሩ ሲሆን በመቀጠልም ወደ ዋሽንግተን ተመልሰው የጥቃቱ አንደኛው ኢላማ በነበረው በመከላከያ መስሪያ ቤቱ ፔንታገን አበባ እንደሚያኖሩ የዛሬ መርሃ ግብራቸው ያሳያል። ከዜናው በኋላ ዘርዘር ያለ ዘገባ ይኖረናል። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬሽ የዛሬውን የመስከረም አንዱን ሽብርተኛ ጥቃት ሀያኛ ዓመት መታሰቢያ በማድረግ መልእክት አስተላልፈዋል። ዋና ጸሐፊ ጉተሬሽ ባወጡት መግለጫ ይህንን በዓለም ዙሪያ በአያሌ ሚሊዮኖች አዕምሮ ታትሞ የሚኖር ዕለት በሀዘን እናስበዋለን። ብለዋል ዩናይትድ ስቴትስ ላይ ሽብርተኞች ባደረሱት የፈሪ አረመኔያዊ ጥቃት የዘጠና ሀገሮች ተወላጆች የሆኑ ወደ ሶስት ሺህ የሚጠጉ ሰዎች ህይወታቸውን አጥተዋል። ብዙ ሺዎች ቆስለዋል። በዛሬ ዕለት ለእነሱና ጥቃቱ ባደረሰባቸው አካላዊና ስነ ልቦናዊ ጠባሳ ለተጎዱ ሁሉ አክብሮታችንን እንገልጻለን ብለዋል። በዛሬው ዕለት ከኒውዮርክና ከጠቅላላው የዩናይትድ ስቴትስ ህዝብ እንዲሁም በመላው ዓለም በሽብርተኛ ጥቃት ከተጎዱ ሰለባዎች ሁሉ ከጎናችሁ መቆማችንን እንገልጻለን ሲሉም ዋና ጸሐፊ ጉተሬሽ አክለዋል። የእንግሊዝ ንግስት ኤልሳቤጥም ለዩናይትድ ስቴትስ ፕሬዝዳንት ባስተላለፉት መልእክት የመስከረም አንዱን እጅግ አስከፊ የሽብር ጥቃት ሀያኛ ዓመት በምናስብበት በዛሬው ዕለት እኔና መላው ቤተሰቤና ሀገራችን፣ በሀሳባችንና በጸሎታችን አብረናችሁ ነን ብለዋል። የጥቃቱን ሰለባዎች ቤተሰቦቻቸውንና ፈጥኖ ደራሽ እርዳታ ሰጪዎችን እናስባቸዋለንም ብለዋል። ለኢትዮጵያና ለኤርትራ ሕዝብ እንዲሁም በመቶ ሺዎች የምትቆጠሩ የኢትዮጵያና የኤርትራ ውርስ ያላችሁ አሜሪካውያንን ጨምሮ በዓለም ዙሪያ እንቁጣጣሽን ለምታከብሩ ሁሉ ጂልና እኔ የላቀ ምኞታችንን እና መልካም አዲስ ዓመት እንመኝላችኋለን ሲሉ የዩናይትድ ስቴትስ ፕሬዚዳንት ጆ ባይደን በራሳቸውና በባለቤታቸው ስም ትላንት ማምሻውን የእንቁጣጣሽ መልእክት አስተላልፈዋል። በአማርኛ ቃላት መልካ መልካም አዲስ ዓመት ብለዋል ፕሬዚዳንት ጆ ባይደን። በዓሉን ለሚያከብሩ ሁሉ ይህ ዓመት ሰላምና እርቅ የሚወርድበት፣ በመላ ኢትዮጵያና ኤርትራ እንዲሁም በመላው ዓለም ቤተሰቦችና ማህበረሰቦች ፈውስ የሚያገኙበት እንዲሆን እጸልያለሁ ሲሉ ባይደን ለኢትዮጵያና ለኤርትራ የአዲስ ዓመት የእንቆጣጣሽ መልካም ምኞት መግለጫቸውን ደምድመዋል። አድማጮች፣ ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። የፓኪስታን ዓለም አቀፍ አየር መንገድ ከዋና ከተማይቱ ኢስላማባድ ወደ አፍጋኒስታን ዋና ከተማ ካቡል በረራ ለመጀመር ዝግጁ መሆኑን ቢገልጽም ገና የመጨረሻ ውሳኔ ላይ እንዳልደረሰ አስታውቋል። በረራዎቹ ከነገ በስቲያ ሰኞ እንደሚጀምሩ በመገናኛ ብዙኃን የተሰማው ጭምጭምታ የተሳሳተ መሆኑን የአየር መንገዱ ቃል አቀባይ አብዱላሂ ሀፌዝ ለቪኦኤ ገልጸዋል። ይሁን እንጂ አንዳንድ ሲሉ የጠሯቸው ወገኖች አየር መንገዱ የተወሰኑ ልዩ በረራዎችን ሰዎችን እንዲያደርግላቸው በመጠየቃቸው ለዚያ ጉዳይ ብቻ ለካቡል ባለስልጣናት የፈቃድ ጥያቄ ማስገባታቸውን አመልክተዋል። በተጨማሪም እርዳታ የጫኑ የፓኪስታን አይሮፕላኖች ዛሬ አፍጋኒስታን ውስጥ ማረፋቸውን ባለስልጣናት ተናግረዋል። የካቡል አይሮፕላን ጣቢያ ዩናይትድ ስቴትስ ጦሯን ከቀነ ገደቡ በፊት ለማስወጣት ስትጣደፍ በነበረባቸው ቀናት በነበረው ወከባ መጎዳቱ ተገልጿል። ታሊባን ሙሉ ስልጣኑን ከተቆጣጠረ በኋላ የሀገር ውስጥ በረራዎች ባለፈው ሳምንት ውስጥ የተጀመሩ ቢሆንም ዓለም አቀፍ በረራዎችን ለማስጀመር ከቃታርና ከተባበሩት አረብ ኤሚሬቶች የቴክኒክ እርዳታ ለማግኘት እየጣሩ መሆናቸውን የካቡል ባለስልጣናት አመልክተዋል። የካታር አየር መንገድ አፍጋኒስታን ውስጥ ቀርተው የነበሩ አሜሪካውያንን ጨምሮ ከ ሁለት መቶ ሀምሳ በላይ የውጭ ዜጎችን በዚህ ሳምንት ውስጥ በልዩ በረራዎች አስወጥቷል። ቅዳሜ መስከረም አንድ 2014 ዓ.ም ተምረት። በድጋሚ እንኳን ለአዲሱ ዓመት በሰላም አደረሳችሁ። እንኳንም ከዘመነ ማቴዎስ ወደ ዘመነ ማርቆስ በሰላም አሸጋገራችሁ። ንጹሕ የመስከረም አየር፣ ውብ የሙዚቃ ድምፅ፣ ምሩኅ የፀሐይ ብርሃን፣ አረንጓዴ ለምለም የጧቶች መልክ፣ ኩል የመሰለ የወንዝ ውኃ ፍሳሽ ዘመን አልፎ ዘመን ሲተካ ለፍጥረታት የሚደርሳቸው ጸጋ ታላቅ የሕይወታቸው ዋጋ ትላንት ያበቃው 2013 ቁጥራቸው የበዛ ንጹሐን ዜጎች ሕይወት የጠፋበት ሚሊዮኖች ለእንግልትና ሥቃይ የተዳረጉበት እንደ አገርም እንደ ሕዝብም እጅግ በከፋ ችግር ውስጥ ያለፉበት፣ የቱም ጋ ቆመው ቢያዩት ለኢትዮጵያ ያለ ጥርጥር ከባድና አሳዛኝ ዓመት ነበረ። አዲሱ ዓመት 2014 ከዚያ ሥቃይ እፎይ የሚባልበት የተሻለ ዓመት እንዲሆን እንመኛለን። አዲሱ ዓመት የብሩህ ተስፋ 2013ም ያለፈ የትላንት ታሪክ ሆኖ የሚያበቃበት እንደሚሆንም እናምናለን። ዕለቱ በዚህ በዩናይትድ ስቴትስ ታዲያ ላለፉት 20 ዓመታት እንደሆነው በአራት ዓመት አንዴ ከሚለወጠው በስተቀር ዛሬም ከኢትዮጵያ አዲስ ዓመት ጋር በመግጠሙ የመስከረም 11 2001 ዓ ም በኢትዮጵያ አቆጣጠር መስከረም 1994 የአሸባሪዎች ጥቃት 20ኛ ዓመት የሚታሰብበት ነው። በመጀመሪያው አጋማሽ ስርጭታችንም ይህንኑ ርዕስ ተንተርሰው የተሰናዱ ቅንብሮች ይቀርባሉ። በሁለተኛው አጋማሽ የኢትዮጵያን አዲስ ዓመት አስመልክተው የተዘጋጁ ናቸው። ወደ ቀዳሚው እንለፍ። ሰለሞን አባተ ነው ያዘጋጀለን። ሰለሞን መስመሩ ያንተ ነው፣ መቀጠል ትችላለህ። አመሰግናለሁ አሉላ። እንደምናመሻችሁ የተከበራችሁ አድማጮች፣ እንኳን ለአዲሱ 2014 ዓ.ም አደረሳችሁ። ዘመኑ የሰላም የጤና የበረከት እንዲሆን እመኛለሁ። ዩናይትድ ስቴትስ የሽብር ጥቃት የተፈጸመባትን ሃያኛ ዓመት መታሰቢያ ፕሬዚደንቷ ዛሬ በሦስት የተለያዩ ስፍራዎች እየተገኙ እየዘከሩ ናቸው። በቅርብ የታሪክ ትውስታ በክፋቱ እጅግ የበረታ እንደሆነ የሚነገርለት ይህ ጥቃት እየታሰበ ያለው በጸጥታና በጥሞና በሚከናወኑ ተግባራት ነው ፕሬዚደንቱ ከባለቤታቸው ጂል ባይደን ጋር ሆነው እየተዘዋወሩ ዝክራቸውን እያደረሱ ያሉባቸው ቦታዎች ሀገሪቱን ለሀያ ዓመታት በአፍጋኒስታን ጦርነት ውስጥ የዘፈቀው በአራት የመንገደኞች ጄቶች የተፈጸመው የሽብር አድራጎት የመጀመሪያ ሰለባዎች የሆኑት ናቸው። ባይደን ቀደም ሲል በተቀረጸ መልእክት፣ እጅግ በተከፋፈለ የፖለቲካ ሁኔታ ውስጥ የምትገኘው ሀገራቸው ወደ አንድነቷ ትሰበሰብ ዘንድ ይህንን የሐዘንና የጥሞና አጋጣሚ እንድትጠቀም ጠይቀዋል። አንድነት የማንነታችን መገለጫ ነው ብለዋል ባይደን። ለእኔ አሜሪካ ከሴፕቴምበር 11 የተማረችው እጅግ በተሻለ ቁመናዋ ላይ የሚያኖራት ሰው እንደመሆናችን እጅግ ተጋላጭና ደካማ በሚያደርገን ሁሉ፣ በሁሉም መጓተት ለአሜሪካ ቀልብና ልቦና በሚደረገው ትግል ውስጥ አንድነት እጅግ የበረታው ጥንካሬያችን ነው ብለዋል ባይደን። አንድነት አሉ ባይደን በመቀጠል በሁሉም ነገር አንድ እምነት መያዝ መስማማት አይደለም። እርስ በራሳችንና ለዚህች አገር ግን መሠረታዊ ክብር ልንሰጥ ይገባናል። ፕሬዚደንት ባይደን የዛሬ የዝክር ውሏቸውን የጀመሩት ሁለቱ የመንገደኞች አውሮፕላኖች በጠራው የመስከረም 1994 ዓ ም ጠዋት ከሁለቱ ሰሜንና ደቡብ ምንትያ ሰማይ ጠቀስ ፎቆች ጋር በተጋጩባት ኒውዮርክ ከተማ በዓለም የንግድ ማዕከሉ ስፍራ ነው። ባይደን ኒውዮርክ ሲገቡ የቀድሞዎቹ ፕሬዚደንቶች ቢል ክሊንተንና ባራክ ኦባማ እንዲሁም የቀድሞዎቹ ቀዳሚ መቤቶች ሂለሪ ክሊንተንና እንዲሁም ሚሼል ኦባማ ተቀላቅለዋቸዋል። ፕሬዚደንቱ ከኒው ዮርክ ቆይታቸው በኋላ ወደ ሻንክስቪል ፔንሲልቬንያ አምርተዋል። እዚያ በበረራ ቁጥር ዘጠና ሦስት አየር ላይ የነበረ የመንገደኞች አይሮፕላን ከነተሳፋሪዎቹ ወድቋል። ያጄት የተወካዮች ምክር ቤቱን ካፒቶል ሕንፃ እየተባለ ይጠራል ለመምታት የታለመ እንደነበር ይነገራል። መንገደኞቹ ከጠላፊዎቹ ጋር ግብግብ ገጠሙና ሕይወታቸውን ሰውተው የከፋውን አደጋ ሻንክስቪል ላይ አመከኑት። ዛሬ ረፋድ ላይ ልክ የዛሬ ሀያ ዓመት ፕሬዚደንት ባይደን አሁን እዚያ ናቸው። ዘጠና ሦስት ብሔራዊ መዘክር ተብሎ በሚጠራው መታሰቢያ ላይ የአበባ ጉንጉን አኑረዋል። ከፔንሲልቬንያው ጉብኝታቸው በኋላ ወደ ዋሽንግተን ተመልሰው የጥቃቱ ሦስተኛ ኢላማ በነበረው የመከላከያ መሥሪያ ቤቱ ፔንታገን አበባ ያኖራሉ። ይህንን የሴፕቴምበር 11 በአውሮፓ የዘመን መቁጠሪያ በዘጠነኛ ወርነቱ ይጠራል። 9-11 ሀያኛ ዓመት መታሰቢያን አስመልክቶ የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬሽ ባወጡት መልእክት ከዘጠና በላይ የሚሆኑ ሀገሮች ዜጎች የሆኑ ቁጥራቸው ወደ ሶስት ሺህ የሚጠጋ ሰዎች የተገደሉበትንና ከዚያ በላይ ቁጥር ያላቸው የተጎዱበትን ዕለት በዓለም ዙሪያ የሚሊዮኖችን ህሊና ያቆሰለ እጅግ አሳዛኝ ቀን ብለውታል። ስላለፉት ሐዘናቸውን ስለ ተረፉትና ሌሎችን ለማዳን ስለ ክብራቸውን ገልጸዋል። ከሽብር ነጻ የሆነች ዓለምን ለመፍጠር በሚደረገው ርብርብ ዓለም አቀፍ ማኅበረሰብ ብርታትና ጥንካሬ መተጋገዝም እንዲኖረው አሳስበዋል። የመንግሥታቱ ድርጅት መሪ አንቶኒዮ ጉቴሬሽ ሰለሞንን ለዘገባው አመሰግናለሁ። አድማጮች ተከታዩም ከዚሁ ርዕሰ ጉዳይ ጋር ያቆየናል። የዛሬ 20 ዓመት በዛሬው ዕለት አሸባሪዎች በጠለፏቸው ሁለት የመንገደኞች አውሮፕላኖች ካወደሟቸው የኒውዮርክ የዓለም የንግድ ማዕከል መንታ ሰማይ ጠቀስ ሕንፃዎች በአንደኛው ውስጥ ስራቸው ላይ የነበሩ ትውልደ ኢትዮጵያዊት በዚያ ክፉ ቀን የሆነውን መለስ ብለው ያስታውሳሉ። ከቆንጅት ጋር ሰፋ ያለ ቆይታ አድርገዋል። ቆንጅትን በስልኩ መስመር አግኝቻት አለው። ቆንጅት እንደምናመሸሽ፣ እንግዳሽን አስተዋወቂንና ወደ ዝግጅትሽ ዝለቄ። እሺ እንደምናመሸህ፣ ያሉላ እንደምናመሻቸው አድማጮች እንደ አውሮፓውያን አቆጣጠር መስከረም 11 2001 ዓመተ ምህረት በኒውዮርኩ የዓለም የንግድ ማዕከል መንታ ሰማይ ጠቀስ ህንፃዎች ትዊን ታወርስ ሲባሉ በነበሩት አርሊንግተን ቨርጂኒያ በሚገኘው የመከላከያ ሚኒስቴር ህንፃ ፔንታገን እና ፔንሲልቬኒያ ሻንክስቪል ከተማ ላይ በወደቀው አውሮፕላን በጠቅላላው ወደ ሶስት ሺህ የሚሆኑ ሰዎች ህይወት በአሰቃቂ ሁኔታ መጥፋቱ የሚታወስ ነው። በዚያ አመት ለወትሮው የአዲስ አመት በዓል እንቁጣጣሽ ዕለት በኢትዮጵያውያን ቤተሰቦችም ዘንድ እጅግ መሪር ሐዘን የወደቀበት ቀን ነበር። ተግተው ተምረው ለትልቅ ሙያ የበቁ ገና በሰላሳ አመት ዕድሜያቸው ውስጥ የነበሩ ወጣቶች ተቀጥፈዋል። ቢሮው ኒውዮርክ የዓለም የንግድ ማዕከል ህንጻ ላይ በነበረ ኩባንያ ረዳት ምክትል ፕሬዚደንትነት ደረጃ ደርሳ የነበረችው ወይዘሪት እስከዳር መላኩ፣ ካሊፎርኒያ ይኖር የነበረው ሐኪም ዶክተር የኔነበቱ ሁለቱ ናቸው። በኒውዮርኩ ጥቃት ህይወቱን ያጣ ሌላም ኢትዮጵያዊ እንደነበረ በቀደሙ አመታት የተወሰነ መረጃው የነበረን ቢሆንም በእርግጠኝነት ግን አላወቅንም ነበር። የዛሬዋ እንግዳዬ እውነት ነው፣ እድሜው ከሀያዎቹ አጋማሽ የማያልፍ ወጣት ነበር ብላለች። ወይዘሮ ፈለቁ ክፍሉ ነች እንግዳዬ። በጊዜው ኒው ጀርሲ ውስጥ እየኖረች በኒውዮርክ የዓለም የንግድ ማዕከል አንደኛው ህንፃ ላይ በሞርጋን ስታንሊ ኩባንያ ውስጥ ትሰራ ነበር። ያን ዕለትም ጠዋት ቀደም ብላ ነበር ስራዋ የገባችው። ለወትሮው የእንቁጣጣሽ ቀን አልገባም ነበር። ያን ቀን የገባሁት ቀኑ ተምታቶብኝ ነው ብላኛለች። የመስከረም አንዱ ጥቃት ህይወቷን እንዴት እንደቀየረው ታወጋናለች። በየዓመቱ በዚህ ቀን ምን እንደሚሰማት በመግለጽ ነው የምትጀምረው ወይዘሮ ፈለቁ መስከረም አንድ ቢያስደስተኝም የኛ አዲስ ዓመት መለወጫ ስለሆነ ሴፕቴምበር ኢለቭንን አስታኮ ስለሚመጣ ያቱ ውስጣ ምን ጊዜም በእኔ ውስጥ አለ እና ልክ ዛሬ እንደ ተፈጠረ አይነት ነገር ነው ስሜት ያለኝ። እና ጥሩ ጥሩ ትውስታ የለኝ። ጥሩ ትውስታ አይኖርሽም በ አይደለም እንደ አንቺ ለማመን በሚያስቸግር ሁኔታ በህይወት ለተረፈ ሰው፣ በርቀት በዜና በቴሌቪዥን ለተከታተል ነው፣ ለሁላችንም ምን ያህል የሚረብሽ እንደሆነ የሚታወቅ ነው። ወደዚያች ዕለት ልመልስሽ ነው። እንደ ወትሮሽ ጠዋት ስራ ገባሽ። መስሪያ ቤትሽ የዓለም የንግድ ማዕከል ህንፃ ላይ ነበር። እስኪ ተመልሰሽ ወደዛ ሁኔታ ውሰጂን። አመት በዓሉ በፊት ለእረፍት ወጥቼ ስለነበር ቀኑ ተምታቶብኛል። የኛ አዲስ አመት መሆኑ ብዙውን ጊዜ አልገባም፣ አዲስ አመትን አልገባም ነበር እና አጋጣሚ ቀደም ብዬ ነው የገባሁት። የዛን ዕለት መስራት ያለብኝ ሪፖርቶች ስለነበሩ እንደደረስኩኝ መስራት ያለብኝን ሪፖርቶች እንትን አድርጌ ልክ ስመለስ በጣም ሀይለኛ የሚጋጭ ድምጽ ነው የተሰማው። በዛን ጊዜ ህንጻው እየታደሰ ነበር፣ ከላይ ያደሱ እየወረዱ ነበር ያሉት እና እቃ ሲወድቅ ምን ሲል ይሰማል ብዙ ጊዜ ግማሾቹ አይ እንደ ልማዱ ከላይ እቃ የወደቀ ነው ይላሉ፣ ግማሾቹም እረ አይደለም ከውጪ ነው ይላሉ እና መጨረሻ ወደ መስኮቱ አካባቢ ያሉት አይ ሄሊኮፕተር ነው የተጋጨው ሚል ነገር መጣ። አሁን በዚህን ጊዜ በቃ ሁላችንም ወጣን ወደ ደረጃው። በደረጃ ነው መውረድ የምትችሉት የሚል ትዕዛዝ መጣ። እየወረድን ያለ ነው በቃ እየወጣን ያለ ነው። ስንተኛው ፎቅ ላይ ነበራችሁ ፈለጉ እኔ ብዙም ላይ አይደለሁም፣ ስድስተኛ ፎቅ ላይ ነበርኩኝ። የትኛው ታወር ነው? ሁለተኛ የተመታው ታወር ነው። እና እየወረድን እያለን የእሳት አደጋ ሰራተኞቹ ይወጣሉ፣ በደረጃው ወደ ላይ ይወጡ ቀስ ብላችሁ ውረዱ፣ ቀስ ብላችሁ ውረዱ እያሉ እነሱ በአንደኛው ሳይድ ወደ ላይ ይወጣሉ፣ እኛ በአንደኛው ሳይድ ወደ ታች እንወርዳለን እና ቀስ እያላችሁ ውረዱ፣ አይዟችሁ ይላሉ። ግን ምን እንደተፈጠረ አናውቅም። ውጪ ከወጣም በኋላ ወርደን የፈራረሰ መሬቱ ላይ የወደቀ ነገር አለ እና ምንድን ነው ብለን ከመንገድ ተሻግረን ስናይ ያ መጀመሪያ የተመታው ፎቅ እሳት፣ በቃ በጎን በኩል እሳት ነው የሚታየው እና እስከዛን ድረስ ምን እንደሆነ አናውቅም። አቆመን ቆመን እያየነን ያለ ነው። እንዲ ምን እንደሚደረግም አላወቅንም። በቃ የእሳት አደጋዎች እየገቡ ስለሆነ ያጠፋሉ የሚል አይነት ነገር ነው። በቃ ሁሉም የተምታታ እንትን ነው ያለው። ከዛ ከላይ በቃ ልክ እንደ ወረቀት የሚበን ነገር ይታያሉ፣ ትንሽ ወደ ታች እስከሚቀርብ ድረስ። ከዛ እየቀረበ ሲመጣ የሚታይሽ እጅና እግር እንደዚህ በቃ እንትን ሲያደርግ ይታይሻል። ሰው እንደሆነ የሚታወቅሽ እጅና እግር ሲወራጭ ይታይሻለካ። ሰው ነው የሚወርደው ከላይ ከፎቁ ላይ የሚዘሉ ናቸው። አዎ ከፎቁ ላይ እየዘለሉ የሚወርዱ ናቸው። እና እዛው ቆመን እያለን ሁለተኛው እንደገና በቃ ገባ እንደሆነ ማናቅም። ብቻ ግን በቃ እንደዚህ በጣም መጥቶት ወደ ውስጥ የገባ ነገር የተጫርና የገባ ነገር ነው የሚታየው። እና በቃ ተበታተን ከዛ ሁሉም በየአቅጣጫው ሄደን መንገዳችን ጀመር። ሁላችንም በያለንበት ወዴት እንደሆነ ማላቅም የሚሄደው ብቻ መሄዴን ነው የማውቀው። እና በጣም ረጅም ከሄድኩኝ በኋላ መኪና ጋር ተሰብስበው ሰዎች በሬዲዮ ያዳምጣሉ። አሁን ወደ መኪናው ጠጋ ብዬ ምንድን ነው የተፈጠረው፣ ምንድን ነው ብዬ ጠየቅኩኝ። ስጠይቅ አንደኛው አልሰማሽም ወይ? ሁለቱም ወርልድ ትሬድ ሴንተር በፕሌን ነው የተመታው። የፔንሲልቬኒያም የእንትኑንም ነገረኝ። ታክ ነው አለኝ። ጥቃት ደርሷል አለሽ ጥቃት፣ ይሄ ጥቃት ነው የደረሰው ጥቃት ነው እና እነዚህ እነዚህ ቦታዎች ሁሉ ተመትተዋል አለኝ። እና በቃ የዛን ጊዜ ምን ያህል ተስፋ እንደቆረጥኩኝ እና የትም እንደሚሄድ ምንም እንደሆንኩም አላስታውስም። በቃ ዝም ብዬ ነው የሚሄደው። አጋጣሚ ደግሞ ከዛ ስወርድ ልክ መውጣት ከጀመርኩኝ በኋላ ቆይ ቦርሳዬን ሊያዝ ብዬ ቦርሳዬን አውጥቼ ይዤ ነበር የወጣሁት። ውስጡ ሴልፎኔ አለ፣ ግን ቻርጅ አልተደረገም የለውም። እና አዎ ከዛ መንገድ ስጀምር ትዝ አለኝ፣ ሳወጣው ማት የለውም። እና ምንም የትም መደወልም አልችልም አሁን እየሄድኩኝ ያለው ይመስለኛል እንግዲህ ባለቤቴ ይሞክራል መሰለኝ። ታወሩ ላይም የነበረ የኮኔክሽን የስልክ እንትንም ታወሩ ላይ ነበረ እሱ እራሱ ስለተመታ አይሰራም። ስልክም አይሰራም። ከዛ በቃ የሄድኩኝ እያለው ባለቤት የለካ እዚያ አብረው የሚሰሩት ሰራተኞች እንደ ተመታ ባለቤት፣ የት ነው የምትሰራው ምናምን ብለው ይጠይቁታል እና አላየም እሱ እንዲህ ነው። እንደዚህ አይነት ወሬ አለ ብለው ይነግሩታል እና ሲያይ በቃ እሳቱ ይታያል። በቴሌቪዥን የትም ቦታ ይታያል። አሁን ከዛ እሱ በስልኬ ይሞክራል። ያው ስልኬ አይሰራም። በጣም ረዥም ከሄድኩኝ በኋላ በእጄ ይዤዋለሁ ስልኩን። እሺ፣ እና ስልኩ እጄ ላይ ጠራ። ሳነሳ እሱ ነው፣ ለቤትለኝ። እኔ አዎ፣ ባለቤቴ ነው። እና የት ነሽ ሲለኝ እኔ የት ጋር እንዳለሁ አላውቅም አልኩት። እስኪ መንገዱን ቀና ብለሽ አንቢው አለኝ። ሳነበው መንገዱን፣ እዚህ ቦታ ነኝ ያለሁ። በቃ እዛው ጋር ጠብቂኝ መጣሁኝ አለ። ያው በእግሩ ነው ወክ የሚያደርገው። ምንም እንቅስቃሴ የለም። መኪናው በሙሉ ተጣባቋል። መንገዱ ሁሉ ምን ሁሉ በቃ የተረባበሸ ነገር ነው ያለው በዚህ ሰዓት። ምን ምን ሰዓት ነበረ? የመሸ ነው። አዎ ወደ ሰዓት በኋላ ባበሻ ዘጠኝ ሰዓት አካባቢ ይሆናል። እሺ። አሁን ከዛ እሱ እዛ መጣ። ምንም ምርጫ የለም። ሄጃም የለም። እኛ የምንኖረው ኒው ጀርሲ ነው። መንገዱ ተዘግተዋል። ታነሎቹ ተዘግተዋል። አንድ መንገድ ያለው ፌሪ ቦት ነው። ፖሊሶቹም ይነግራሉ፣ ወደ ኒው ጀርሲ የምትሄዱ ሰዎች ፌሪ ቦት ነው መውሰድ የምትችሉት እያሉ ይናገራሉ። ወደዛ መንገድ ጀመርን። በቅራችን መሽቷል። ያው ሰልፉ በጣም ጥምጥም ነው። በቃ ሁሉ ሰው እሱን ነው የሚጠብቅ የነበረው። ጠበቅን። በአበሻ ሶስት ሰዓት ይሆናል። በዛን ሰዓት ነው በቃ ያገኘ ነው ሁለት ልጆች አሉኝ ብለሽኛል። በጊዜው ትንንሾች እንደነበሩም ገልጸሽልኛል። እና የልጆችሽስ ነገር እንዴት አድርጋችሁ ልትገናኙ ቻላችሁ? ልጆቼ ሴቷን ጠዋት ትምህርት ቤት አስገብተን ነው የምንሄደው። ትንሹን ደግሞ ቤቢሲት አለችው። እነሱን እንዲያመጡልኝ ጓደኛ ያለች እና እሷ እንድታመጣልኝ ለመንገር ፈልጌ ነበርና ምንም መገናኛ አላገኘሁም። እና መጨረሻ ላይ ወደ ሱቅ ጎራ ብለን ባትሪ ሞቶብኛል እና ቤተሰብ ማግኘት አለብኝ፣ ባክስ ቻርጅ አርግልኝ ስለው ይሻለ እና ደውዬ ልጆቹን አምጪ ታመጫቸዋለሽ ወይ ስላ ሞሬድ አምጥቻቸው እኔ ጋ ናቸው ልጆቹ አለችኝ። እሷ በቃ ሀሳቢያ አትሊስት ልጆቹ ገብተዋል። ማታ ካበሻ ሶስት ሰአት በኋላ ነው እንግዲህ የገባ ነው ግን በጊዜው ልጄ የምትማርበት ትምህርት ቤት የተመታውን ሕንጻ ኒውጀርሲ ሆነሽ የትን ቦታ ሆነሽ ይታያል። የልጄ ትምህርት ቤት ደግሞ ፊት ለፊት ከነሱ ትምህርት ቤት በደንበኛ ይታያል። መስሪያ ቤቴ በየአመቱ ለልጆች ክሪስመስ ሲሆን የሚከበርላቸው እንትን አለ እና ወስዳት አለኝ። በየአመቱ ወስዳት ነበር እና ታውቀዋለች። ያን ጊዜ ሴቷ ልጅሽ ትንሽ ነፍስ ታውቅ ነበር። የስንት አመት ነበረች? ሁለተኛ ክፍል ትሁን አንደኛ ክፍል ትሁን እንደዛ አካባቢ ናት። ትንሽ ነች። እሺ። እና እናቴ እኮ እዛ ነው የምትሰራው ብላ ታለቅሳለች ለልጆቹ እያወራች። እና እንደዛ ያ ያ ነገር ጭንቅላቷ ውስጥ አለ። እና ማታ ቤት እስከ ምገባ ነው የምትጠብቀው። ኦልሬዲ አይታለች እና ሁኔታዎችን ሁሉ ደንግጣ ነው እየጠበቀችኝ አለችው። እና ልጄ ደግሞ ገና ስድስት ወሩ ነበረ። አድማጮች የመስከረም አንዱን ጥቃት ትውስታ ከሚያጋሩን እንግዳችን ጋር ቆንጅት ያደረገችው ቆይታ ይቀጥላል። አብራችሁን ቆዩ። ወይዘሮ ፈለቁ እጅግ በሚያሳዝን ሁኔታ ውስጥ ነው ያለፉት። እንደሰማናቸው እንዲህ አይነት ከባድ ነገር ሲገጥም የአእምሮ መረበሽ፣ ጭንቀት፣ መደበት የመሳሰሉ ችግሮች ማጋጠማቸው አይቀርም አይቀርምና እርሳቸውስ ምን አጋጥሟቸው ይሆን? አሉላ ጠይቄያታለሁ አንተ አንቱ ስትል እኔ አንቺ እያልኳት ነው ይሄን ነው ለመወያየት ቀለል ይላል በሚል ተስማምተን ነው እናም የምትሰራበት የነበረው ኩባንያ ሞርጋን ስታንሊ ቅርብ ክትትል ለሰራተኞቹ ያደርግ እንደነበር እንዲያውም የስራቸው ጉዳይ እንዳያሳስባቸው ሰራተኞቹ በሙሉ በፍላጎት ሳይሆን በግዴታ የስነ ልቡናዊ ሁኔታቸውን በተመለከተ የምክር አገልግሎት ላይ እንዲሳተፉ ማድረጉን ነግራኛለች በጥቃቱ ኢትዮጵያውያን ወገኖቼ ሰለባ መሆናቸው ነው እጅግ ልቤን የሰበረውም፣ ብላለች ወይዘሮ ፈለቁ። ከጥቃቱ በኋላ ህይወቷ እንዴት እንደተቀየረም ታወጋናለች። መልካም ቆንጅት ይህንን የምንከታተል ፈለቁ፣ በዚህ ሰቅጣጭ ጥቃት ወደ ሶስት ሺህ የሚሆኑ ሰዎች ህይወት ነው የጠፋው። ምን እንደተከሰተ ካወቅሽ በኋላ የአእምሮ መረበሽ፣ የፍርሃት ስሜት ተከትሎ ነበረ በአንቺ ላይ ገርምሽ? ልክ ቤት ከገባሁኝ አንድ ከግማሽ ሰዓት በኋላ ሊሆን ይችላል፣ የመስሪያ ቤት ዋነኛው ደወለ እና ሁሉንም ነገር ጠየቀኝ። ምንም ነገር እንደማይፈጠር የሚያበረታታሽ ቃል የለም እንደሱ አይነት። ለካ በዚህም ሰዓት እንደዚህ አይነት ነገር አለ ብለሽ የሚያሳስብሽ ነገር አለ ና። አይዞሽ ምንም ነገር የሚፈጠር ነገር የለም፣ የሚሰማሽ ነገር አለ፣ የተመታሽ ነገር አለ ወይ ምናምን ብሎ ጠየቀኝ። አይኔ ምንም አልተመታሁኝም ደህና ነኝ አልኩት። ምንም ነገር ቢያስፈልግ ሀያ አራት ሰዓት ቁጥሬ ይኸውልሽ ብሎ ቁጥሩን ሰጠኝ እና ከዛ አትሊስት ለካ የሚፈልግም ሰው አለ ብዬ ትንሽ ጭንቅላቴ እንትን ማድረግ ጀመረ። ተረጋጋ አዎ፣ ተረጋጋ ከዛ ወዲያውኑ ሳይካትሪስቶች አሉ አይደል? ያው አዎ። በመስሪያ ቤት አሬንጅ ተደርጎ ፈልገሽ ብቻ የምትሄጅበት ሳይሆን የግዴታ ሁኔታ ውስጥ ስለነበርሽ ስራ ምንም ከመጀመሩ በፊት፣ ስራ በቃ ስራ እንዳለ ነው። በአትመጡ ብትሉ ምንም ችግር የለም እና ግን ይሄን አቴንድ ማድረግ አለባችሁ ተብሎ እሱን አቴንድ አድርገናል። ረዳሽኛል? አዎ በጣም በጣም ፈለቁ። የድሮ መስሪያ ቤትሽ የነበረበት የዓለም የንግድ ማዕከል፣ እነዚህ ሁለቱ ሰማይ ጠቀስ ህንፃዎች የነበሩበት ቦታ መቅረብ ምን አይነት ስሜት ይሰጥሻል? ወደዛ አካባቢ ስትሄጂ፣ ወይም አትሄጅም ወይ ትፈሪያለሽ ወይ? ለብዙ ጊዜ አልሄድኩም፣ ግን አሁን ህንፃው ከተሰራ በኋላ አንድ ጊዜ ሄጃለሁ። ጥሩ ስሜት የለኝም። አየሁት ቦታውንም ግን ያሁኑ አይደለም የሚታየኝ የነበረው ሄጅም የሚታየኝ ያሁኑ አይደለም እና ሁሉ ነገር እንደ አዲስ ነው የሚታየኝ የነበረው እና ጥሩ እንትን የለኝም። ያው የዛለት የሆነው ነው የሚመጣብሽ ተመልሶ። አዎ። ልጆችሽ እንግዲህ አሁን አድገዋል። የመስከረም አንዱ ጥቃት ራሱ ከደረሰ ሀያ ዓመት ደፍኗል። እናታቸው ከዚህ መዓት በመውጣትሽ ምን ይላሉ? ትልቋ ነች የምታስታውሰው። እሷ ብዙ ጊዜ ይሄን ቀን በጣም ታከብረዋለች፣ እና እኔንም የመጀመሪያ እንትን የማገኘው ከእሷ ነው ስልክ የምትደውለው የምታናግረኝም እሷ ነች የመጀመሪያና፣ ይሄን ቀን በጣም እግዚአብሔርን የምታመሰግንበት ቀን ነው። እኔም እግዚአብሔርን የማመሰግንበት ቀን ነው። ይሄንን እድሜ ሰጥቶ ልጆችን እንዳሳድግ የእነሱን ውጤት እንዳይ ስላበቃኝ እግዚአብሔርን በጣም ነው የማመሰግነው። በዚህ ሁኔታ ውስጥ ማለፍሽ እንደዚህ ካለ ሰቅጣጭ አደጋ ውስጥ በህይወት መትረፍ መቻልሽ፣ በአንቺ በነበረሽ የህይወት ፍልስፍና፣ የዕለት ተዕለት ኑሮሽ እንዴት አድርጎ ቀየረሽ? ህይወትን የምኖረው ዛሬን ነው። ዛሬን ብቻ እንደምኖር ነው የማስበው። ብዙ ማሰብ ብዙ መጨነቅም አግባብነት የሌለው መሆኑን አውቃለሁ። ነገን ብሎ መጠበቅም ምንም ዋስትና እንደሌለው አቃለሁ። ማንም ሰው ዛሬን ነው ዛሬን ነው ተደስቶ ማለፍ ያለበት ነገን። የጠበቀ ሰው ነገን ላያገኝ ይችላል እና በእኔ በህይወት የለወጠኝ አንዱ ነገር ይሄ ነው። አንቺ ትሰሪበት የነበረው የዓለም የንግድ ማዕከል አንደኛው ህንፃ ላይ በአንድ ትልቅ ኩባንያ እንደውም ምክትል ፕሬዚደንትነት ደረጃ ደርሳ የነበረች ወጣት እስከዳር መላኩ ፔንታገን ደግሞ የመከላከያ ሚኒስቴር ህንፃ ላይ ሽብርተኞች ባጋጩት አውሮፕላን ላይ ተሳፋሪ የነበረ ወጣት ዶክተር የኔነህ በትሩን በዚህ ቀን አተናቸዋል። ሁለቱን ነው እንግዲህ የምናውቀው። አንድ ሌላ ኢትዮጵያዊም እንደነበረ በእርግጠኝነት በስም አናውቀውም ሰምተናል። ነገር ግን አንቺ ይህንን ሶስተኛውን ኢትዮጵያዊ በግልሽ እንደምታውቂው ገና ወጣት ልጅ ነው። ግፋቢል ሀያ አምስት ሀያ ስድስት እንደዛ ቢሆን ነው። የሀጂ ለገሰ ልጅ ነው። የኢትዮጵያ ሀጂ ለገሰ የሚባሉ ቡናና ቆዳ ኤክስፖርት ናቸው። የእሳቸው ልጅ ነው። እሺ። ስለዚህ ይኸው የምናውቀው እንግዲህ ሶስት ኢትዮጵያውያን በወጣት በአፍላ የሙያ የህይወት እድሜ ላይ የነበሩ ነው ያጣ ነው። ሌሎችም ሊኖሩ ይችላሉ፣ በስም ማንነታቸውን ባናውቅ ነው። ወገኖችሽ ኢትዮጵያውያን ሰለባ መሆናቸውን ስትሰሚ ምን ተሰማሽ? ብዙ ጊዜ ህይወትን ለማስተካከል ብለሽ ትለፍ ያለሽ ትሮጫለሽ፣ ትሮጫለሽ፣ ትወጫለሽ፣ ግን ህይወት ባልጠበቅሽ መንገድ ያገኝሻል እና ይሆናል ተብሎ ከሀገር ተርቆ ወጥቶም እንደዚህ አይነት ነገር ሊያጋጥም መቻሉ ህይወትሽን ብዙ የትም ብትሄጂ የትም ህይወትሽን መኖር ያለብሽን እንትን በደስታ መኖር እንዳለብሽ ነው። የትም ቦታ ተከፍቶ መኖር የለበትም። ሰው ሀገር ቤትም፣ አሜሪካን ሀገር እድል አላጋጠመኝም አልሄድኩም ብሎ ሰው በጭራሽ መከፋት የለበትም። የትም ቦታ ብትሄጂ የትም ቦታ ብትሆኚ አንቺ የምትኖሪው ላይፍ የትም መኖር ያለብሽን ላይፍ ነው የምትኖሪው እና ህይወት ተስተካክሎልሽ መኖር ማለት ያ የመጨረሻ ማለት አይደለም። እንዲም ርቆ ሄዶ ከቤተሰብ ናፍቆት ምርቀሽ ከሁሉ ነገር እንትን ሆነሽ ይህን አይነት ነገር ሊያጋጥም ይችላል እና በጣም በጣም ልቤን ሰብሮታል። በጣም አሳዝኖኛል። ይሄ ጥቃት ከደረሰ በኋላ ኒውዮርክ በአጠቃላይ አሜሪካ እንዴት ተቀየሩብሽ? ኒውዮርክ እንዴት ተቀየረች? ፈለቁ። ኒውዮርክ እስከ መጨረሻ ነው የተቀየረው። አሁን አሁን በዚህ በኮቪድ ድፍን ዓለም የድፍን ዓለም ህይወት ተለውጧል። ኒውዮርክ በዛ በሴፕቴምበር ኢለቭን ጉዳይ በቃ ልክ ይህን አሁን የተለወጠውን ያህል የኒውዮርክ ላይፍ ተለውጧል። እንደ ድሮ አይደለም። በጣም በጣም በሰው ላይ በጣም ብዙ ጫና አምጥቶበታል። ያንን አውቃለሁኝ። በማንም ሰው ላይ በአካባቢው በነበረውም የኒውዮርክ ነዋሪ ለሆነውም ህይወትን ብዙ ለውጦታል። እንግዲህ ወይዘሮ ፈለቁ ክፍሉ ይህንን ያሳለፍሽውን ዘግናኝ ተሞክሮ ለአድማጮቻችን ለማካፈል ፈቃድሽ በመሆኑ በአድማጮቻችን ስም እጅጉን አድርጌ አመሰግናለሁ። በዚህ አጋጣሚ ለወገኖችሽ ለቤተሰብ የምታስተላልፊው የአዲስ አመት መልእክትም ካለ ለኢትዮጵያውያን ወገኖቼ በሙሉ አዲሱ አመት የሰላም የፍቅር፣ የጤንነትና እንደ ድሮ ሆነን የምንኖርበት አመት እንዲያደርግልን የምንጊዜም ጸሎቴ ነው ምኞቴም ነው። እንኳን ለአዲሱ ዓመት አደረሳችሁ። ሁላለው ሁሉ ጭንቀት አልፎ፣ ሁሉ ፍርሃት አልፎ በሰላም የምንኖርበት በሰላም እንደ ድሯችን የምንቀጥልበት ዘመን እንዲያደርግልን የምንጊዜ ምኞቴ ነው። አመሰግናለሁኝ። ተንኪው ቆንጅት የዕለቱን ማስታወሻ የሰፋ ያለውን ዝግጅት አንቺንሽ ይዘሽልን የቀረብሽው ሀያ አመቱን ለማስታወስ በተለይ ደግሞ ከእንግዳሽ ጋር የነበረሽ ቆይታ በጣም ግሩም ነበረ። ቆንጅት አመሰግናለሁ። መልካም አዲስ አመት ይሆንልሽ። መልካም አዲስ አመት በጣም አድርጌ ያመሰግናለሁ። አሉላ አለ አድማጮቻችንም እንደዚሁ ሁለት ሺህ አስራ አራት አመተ ምህረት የሰላም የደስታ የፍቅር የጤና እንዲሆን እመኛለሁ። አድማጮች አሁን ወደ አውደ ዓመት ዝግጅቶቻችን እንለፍ። እንቁጣጣሽ የተሰናባችው 2013 ዓ.ም ፈታኝ ሁነቶችና የአዲሱ ዓመት ተስፋ። ኢትዮጵያውያን በትላንትና ዕለት የተሰናበቱት 2013 ዓ.ም በብዙ ፈታኝ ሁነቶች የተሞላ ነበር። ዓመቱ ላለፉት 10 ወራት በሰሜን ኢትዮጵያ እየተካሄደ ያለውን ጦርነት ጨምሮ በርካታ ግጭቶች፣ የኮቪድ-19 ወረርሽኝ የዋጋ ገሽበትና ተፈጥሯዊ አደጋዎች የተስተናገዱበት ሆኖ አልፏል ስመኝሽ የቆየ ለመሆኑ እነኚህ ፈተናዎች ምን መልክ ነበራቸው በመጪው 2014 ዓ.ም.ስ ምን ይጠበቃል ስትል የፖለቲካ የሃይማኖት የምጣኔ ሀብትና የጤና ባለሙያዎችን አነጋግራ ተከታዩን አሰናድታለች 2013 ለብዙ ኢትዮጵያውያን ከየትኛውም ጊዜ የላቀ ፈታኝ ዓመት ሆኖ እያለፈ ነው። የትግራይ ክልልን ያስተዳድር በነበረው ህወሀትና በፌዴራል መንግስቱ መካከል በተፈጠረ የፖለቲካ ውጥረት የጀመረው አመት ወደ ጦርነት ተሸጋግሮ የበርካቶች ህይወት የተቀጠፈበት ንብረት የወደመበትና በሚሊየን የሚቆጠሩ ሰዎች ተፈናቅለው እርዳታ የሚጠብቁበት አመት ሆኖ አብቅቷል በተጨማሪም በመላ ሀገሪቱ የሚያገረሹ ግጭቶች አለምን የሚያምሰው የኮቪድ-19 ወረርሽኝና በየጊዜው እያሻቀበ የሚሄደው የዋጋ ግሽበት ግለሰቦችን ተቋማትንና ሀገርን እየፈተኑ ይገኛሉ። ይህን መነሻ አድርገን 2013 እንዴት አለፈ ስንል ካነጋገርናቸው ምሁራን መካከል የፖለቲካ ሳይንስና ዓለም አቀፍ ግንኙነቶች መምህርና ተንታኝ የሆኑት ፕሮፌሰር ብሩክ ሀይሉ ኢትዮጵያ በውስጣዊ ችግር ብቻ ሳይሆን በውጭ ግንኙነትም የተፈተነችበት ዓመት ነበር ይላሉ። በተባበሩ መንግስታት ሴክሬት ካውንስል ዘጠኝ ጊዜ ኢትዮጵያን በተመለከተ በዝግና በክፍት ውይይቶች ተደርገዋል። በጎረቤት ሀገራትም ኢትዮጵያና ሱዳን አሁንም ቴንሽኑ በቦርደር አሁንም እንዳለ ነው። ይሄ ተግዳሮት፣ ኦፕን የሆነ ጦርነት ባይገባም ቴንሽኑና ጫናው አሁንም እንዳለ ነው። ይሄን ክትትል ያስፈልጓል። በሁለት ሺህ አስራ አራት አመቱን ከዘለቀው ጦርነትና ግጭት ጎን ለጎን በ2013 ዓ ም ለኢትዮጵያኖች ከባድ የነበረው የኢኮኖሚ ቀውስና እያሻቀበ የሚሄደው የኑሮ ውድነት ነው። ሙያዊ አስተያየታቸውን የጠየቅናቸው የገጠር ልማት አማካሪና የኢኮኖሚ ባለሙያዎች ማህበር ፕሬዝዳንት ዶክተር አምዲሳ ተሾመ ወደ አዲሱ 2014 ዓ ም አብሮ እየተሻገረ ያለው ይህ የዋጋ ግሽበት ዋና ምክንያቱ ለግብርናና የፋብሪካ ምርቶች ትኩረት መነፈጉ መሆኑን ይገልጻሉ። ወደ ሁለት ሺ አስራ አራት ይሸጋገራል ብለን የምናስበው አንዱ ችግር የዋጋ ግሽበት ጉዳይ ነው። ዋጋ ግሽበት የሚፈጠረው መኒ ሰፕላዩ ሲበዛ ና የብዙ ገንዘብ ጥቂት እቃን የሚያሳድግበት ሁኔታ ነው። ኢንፍሌሽን ተብሎ የሚነገረው ለምሳሌ የፐብሊክ ኤክስፔንዲቸር በሚበዛበት ሰዓት መንግስትን በግብርናው እና በማኒፋክቸሪንጉ በበቂ ሁኔታ ምርት ካልመጣ ያው ዋጋ ግሽበት መፈጠሩ የማይቀር ነገር ነው። በተጨማሪ እንግዲህ ሌሎችም የተለያዩ ኢኮኖሚ አሻጥሮች ሊኖሩ ይችላሉ። ከሞዴሉ ውጭ የሆኑ ብዙ ነገሮችም ሊኖሩ ይችላሉ። ዶክተር አምዲሳ እንዳሉት 2013 የግብርና ምርትንም አደጋ ላይ የጣለ ዓመት ነው በሚሊዮኖች የሚቆጠሩ አርሶ አደሮች በግጭቶች ምክንያት በመፈናቀላቸው ከዚህ ቀደም አምራች የነበሩ ገበሬዎች ዘንድሮ እርዳታ ጠባቂ ሆነዋል በተደጋጋሚ በአማራ በአፋር እና በትግራይ ክልሎች የተከሰተው የአንበጣ መንጋ እንዲሁም የተለያዩ የጎርፍ አደጋዎች በእርሻ ምርቶች ላይ ጉዳት አድርሰዋል ዶክተር አምዲሳ ግን ይህ ብቻ አይደለም ይላሉ ኔ ግብርናው ያው እንደምናውቀው በጣም ወደ ኋላ እየቀረ የአሰራረስ ዘዴ ይዘን ያለ ነው። የሰባ ሰማንያ ፐርሰንት የሚሆነው ሩራል ህብረተሰቡ ብዙም ኑሮ ከፍ ያላለበትና ከስምንት ሚሊዮን የሚበልጥ ህዝብ ደግሞ በዚህ በሴፍቲኔት ፕሮግራም ታቅፎ ያለበት ሁኔታ ነው እና ያ ሁኔታ እያለ አርበን ባያዝ የሆነ አይነት ኢንቨስትመንት ነው አሁን ያለው ከአስራ አምስት ፐርሰንት የማይሆን ቤተሰብ ያለበት ከፍተኛ ነው። ኢንቨስትመንትና ማለና ይህ ይውላል። ያ ደግሞ ፑል ፋክተር ይሆናል ወደዚህኛው ከገጠር ጉልበትን ወደዚህ እያመጣ የእርሻ ጉልበት አለን የሚንልበት ሁኔታ ላይ እንኳን አይደለንም። በአብዛኛው ወጣቱ ወደዚህ ወደ ከተማ እየወጣ ነው። ወደ ገበሬውን የደሸም በአሁኑ ሰዓት እየዞር ስብታይ የሚያርሰው ግን ያው ራሱ በጣም ከፍ ያሉ ሰዎች ናቸው እርሻ ላይ የተሰማሩትና ሚዳቱም ይዘው አካባቢ ግብርናው ላይ እንዲሰማራ የማድረግ ሁኔታ መፈጠር አለበት ዋጋ ንረትን ለመቆጣጠር መንግስት እንደ የምግብ ዘይት ስኳር ሩዝና ስንዴ የመሳሰሉ መሰረታዊ የምግብ ሸቀጦች ላልተወሰነ ጊዜ ከቀረጥ ነጻ ሆነው እንዲገቡ አድርጓል። ለስድስት ወር ተፈቅዶ የነበረው ያለ ውጭ ምንዛሬ ወይም ፍራንኮ ቫሉታ ሸቀጦችን የማስገባት ፈቃድም ለተጨማሪ ስድስት ወራት ተራዝሟል። እነዚህ ውሳኔዎች በጊዜያዊነት ገበያውን ከማረጋጋት አንጻር ጠቀሜታ ቢኖራቸውም በመጪው አዲስ ዓመት ግን መንግስት ትልቅ የቤት ስራ እንደሚጠብቀው ዶክተር አምዲሳ ያሰምሩበታል። በግብርናው እና በማንፋክቸሪንጉ ላይ ላይና ሁለት ሶስተኛ ደረጃ ደግሞ የትራንስፖርት ሴክተሩ ምርቱም ከአንድ ቦታ ወደ አንድ ቦታ የሚያደርሰው የትራንስፖርት ሴክተሩ ስለሆነ ቀደም ተከተሉ ይዞ በእነዚህ ሶስቱ ላይ ከፍተኛ የሆነ ኢንቨስትመንት ተደርጎ ምርት አድጎ ምርቱ ደግሞ በጊዜ ለሕዝቡ መድረስ እንዲችልም ደግሞ ትኩረት ሰጥቶ ቢሰራ ሁኔታዎች ይሻሻላሉ ብዬ እገምታለሁ። ወይም በእርግጥ እነዚህ ከእኛ ሞዴሎች የሆኑ የተለያዩ የኢኮኖሚ ትኖቹን በአድሚኒስትሬቲቭ ሜሩን ለአስተዳደራዊ እርምጃ መውሰድ ይቻላል። መንግስትም ያንን እያደረገ ነው። በእነዚህ ተደራራቢ ችግሮች እየተፈተነ ባለ ህብረተሰብ ላይ ኮቪድ አስራ ዘጠኝ ወረርሽኝም እየተወ ያለው ጠባሳ ቀላል የማይባል ሆኖ ሳለ ህብረተሰቡ ያጋጠመው በፖለቲካውም ሆነ በበሽታው ዙሪያ የሚሰራጩ የእውነተኛና ሀሰተኛ መረጃዎች መደበላለቅ 2013 በርካቶችን ለአእምሮ ጭንቀት አጋልጧል፣ ያሉን ደግሞ የአእምሮ ጤና ባለሙያ የሆኑት መዓዛ መንክር ናቸው። በየጠዋቱ ስንሰማቸው የነበሩት ግጭት፣ ጦርነት፣ ሞት፣ እንደዚህ መፈናቀል ናቸውና ቀላል አልነበሩም። በማህበረሰብቡ ውስጥ ትሮማቲክ ኤክስፔሪንስ ነው እያሳለፍን ያለ ነው። ስቲል አላለቀም ገና። አሁንም እዛው ፍልትኑ ችግር ውስጥ ነው ያለ ነው ማለት ነው። እና ያ ደግሞ በሰው ውስጥ በጣም ብዙ ፍርሃት፣ ደግሞ ነገ ምን ይፈጠር ይሆን፣ ደግሞ ነገ ምን እንሰማ ይሆን የሚልና የምንሰማቸው ነገሮች ደግሞ እየተሻሉ እየተስተካከሉ ሳይሆን እየባሱ ዘግናኝ የሆኑ ግፎች የሚፈጸሙበት እና በጣም በሁሉም ውስጥ በቃ በፍርሃት እንድንኖር በጭንቀት በጥርጣሬ ውስጥ እንድንሆን ያደረገን ጊዜ ነበረ። ሁለት ሺ አስራ ሶስት ማለት ነው። ሀገርን ከዘርፈ ብዙ ችግሮች ለማላቀቅና ዘላቂ ሰላምም ሆነ ልማት ለማምጣት የአእምሮ ጤና ከአካላዊ ጤና እኩል አስፈላጊ ነው። ታዲያ በርካታ ችግሮችን አዝሎ ወደ አዲሱ ሁለት ሺ አስራ አራት ዓ.ም የሚሻገረው ማህበረሰብ የአእምሮ ጤናውን በምን መልኩ መጠበቅ ይችላል? በተለይም ያሁን ሀገራችን ላይ ያለው በጣም ብዙ የተዛቡ መረጃዎች አሉ። እነዛ መረጃዎች እንዳልኩት ደግሞ ምንድን ነው አይምሯችን ይቀበላቸዋል። ስለዚህ አንዱ የአይምሮ ጤንነት የምንጠብቀው የምናየውንና የምንሰማው ነገር በጥንቃቄ መምረጥ። ልክ ለጤና ለሰውነታችን ምግብን መርጠን እንደምንወስድ ሁሉ ከነ ቆሻሻው ከነ ምናምኑ እንደማንወስድ ሁሉ መረጃንም እንደዛው መምረጥ። ብዙ ሰው ደግሞ እንደ ኮፒንግ መካኒዝም የሚጠቀምበት ጥሩ ነገር አለኝ ሀገር ውስጥ ወደ ቤተ ክርስቲያን በመሄድ በጸሎት፣ በምልጃ እንደገና ደግሞ፣ ትልቁ የኛ አሴታችን ምንድን ነው? ማህበራዊ ትስስራችን ጥሩ ነው እና ሁሉም ሰው በየቤቱ ይዞ ቁጭ አይልም። ቅርብ ለሆነው ሰው ያጋራል፣ ይነጋገራል። ይሄ ደግሞ ተስፋ ደግሞ ብልጭ እንዲልልሽ ያደርጋል። በኢትዮጵያ ዘርን ሃይማኖትንና ማንነት ላይ ያተኮሩ ግጭቶችን ለማስቆም ሲንቀሳቀስ የቆየው የኢትዮጵያ የሃይማኖት ተቋማት ጉባኤ የበላይ ጠባቂ አባቶች በጳጉሜ ወር ለአምስት ቀናት ሀገር አቀፍ ጸሎት እንዲካሄድ ማወጁን ተከትሎ የሁሉም ሃይማኖት አማኞች እንደየእምነታቸው ለአምስት ቀናት ጾምና ጸሎት ሲያካሂዱ ቆይተዋል። የጉባኤው ሰብሳቢ ሊቀ ትጉሃን ቀሲስ ታጋይ ታደለም እነዚህ ቀናት ህብረተሰብ ቤተሰቡ ልቡን ለእርቀ ሰላም እንዲከፍት ያደርገዋል ይላሉ። ትልልቅ አስነዋሪ ተግባራት ተፈጽመዋል። ቤተ እምነቶቿን በእንደዚህ አይነት መልክ የጦር አውድማ ሲሆኑ ማየት፣ የእምነት መሪዎቿ በጠራረ ፀሐይ ሲታረዱ ሲሰው መመልከት፣ በአንድም በሌላ መንገድ ወንድም በወንድሙ ላይ ኢትዮጵያዊ በኢትዮጵያዊ ላይ ሲጨክን ሲጨካከን ሲያፈናቅል ሲገዳደል ማየት እጅግ የሚያም ከመሆኑ አንጻር ይህንን ያገናዘበ እግዚአብሔር ምህረት እንዲያደርግልን እርቅ እንዲያደርግልን ይቅርታ እንዲያደርግልን ተንበርክከንን ለምን ብለን ይህንን አዋጅ ታውጀዋል። ፈተና የበዛበትን ሁለት ሺ አስራ ሶስትን አልፎ ወደ አዲሱ ሁለት ሺ አስራ አራት አመተ ምረት ለመሻገር የጠፉትን ነገሮች በማስተዋል ማለፍ ያስፈልጋል የሚሉት ሊቀትጉሃን ቀሴስ ታጋይ በአመቱ ተስፋ ሰጪ የነበሩ እንደ ህዳሴ ግድብ ሙሌት አይነት ህዝብን አንድ የሚያደርጉ ክንዋኔዎችም እንደሚያስፈልጉ ያሰምሩበታል። ሁለት ሺህ አስራ አራት በተለይ እነዚህ ትልቅ ተግዳሮትና ፈተና ሆነው ያሳለፍናቸው ጉዳዮችን አርመን ቤተ እምነቶች በፍጹም የሚከበሩበት አባቶች የሚታፈሩበት ሁሉ በማንነቱ ምክንያት የማይፈናቀልበት በማንነቱ ምክንያት የማይሞትባት በማንነቱ ምክንያት በደል የማይፈጸምበት በኢትዮጵያዊነቱ ብቻ ኮርቶ የሚኖርባት ኢትዮጵያ እንድትሆን እንጠይቃለን። እነዚህን ፈተናዎች ያስተናገደውን 2013 ዓ ም ልንሰናበተው የሰዓታት ዕድሜ ብቻ ቀርቶናል። ብዙዎችም አዲሱ 2014 ዓ ም የእርቅና የአንድነት ዓመት እንዲሆን ተመኝተዋል። እኛም አዲሱ ዓመት የሰላምና የፍቅር ይሁን እንላለን። ለአሜሪካ ድምፅ ዘገባ ስመኞች የቆየ ዋሽንግተን ዲሲ። ስመኝሽን ለግሩም ዝግጅቷ አመሰግናለሁ። ተከታዩ ደግሞ ወደ ሐዋሳ ይወስደናል። በ2013 ዓ ም በኢትዮጵያ በርካታ መልካምና በጎ ነገሮች፣ በአንጻሩም አያሌ የከፉ ነገሮች የተመዘገቡበት ዓመት እንደነበር የሐዋሳ ከተማ ነዋሪዎች ለአሜሪካ ድምፅ መናገራቸውን በመግለጽ እንደረደራል አዲሱ ዓመት እንዳለፈው ዓመት ሲቪሎች የማይገደሉበት የረሃብ፣ የመፈናቀልና የሰብአዊ መብት ጥሰቶች ዜና የማይሰማበት ዓመት እንዲሆንም ተመኝተዋል ይለናል። የሐዋሳው ዘጋቢያችን ዩናታን ዘብድዮስ ነው የከተማይቱን ነዋሪዎች አነጋግሮ ተከታዩን ያቀናበረው። የከተማው ነዋሪ የሆኑት አቶ ተሰማ ታምሩ ከተወለድኩት ጊዜ ጀምሮ እንደ 13 ዓመተ ምህረት ያለ ዘመን ገጥሞ አያውቅም ነው የሚሉት። አንደኛ ያጋጠማት ነገር ኮቪድ ነበረ፣ ኑሮ ውድነት ነበረ፣ የአባይ ግድብ ነበረ፣ ምርጫ ነበረ። 2013 በኢትዮጵያ ውስጥ በዚህ አይነት ሁኔታ ሁሉ ኢትዮጵያ ትልቅ ቻሌንጅና ፈተና ነው ያጋጠማት። ግን በዚህ ቻሌንጅ ሁሉ እግዚአብሔር አሳክቶለት አባይ ግድብን በሰላም ተሞላ፣ ምርጫውም ደግሞ ዲሞክራሲያዊ ፊታ የሆነ በአይናችን አይተናል። ይህንን ከተውለት ወዲህ እንደ አይነት ስርአትንም አላያውም። መከራና ፈተናዎች ብዙ እንጂ በፈተናው አልወደቅንም በማለትም ተናግሮ ተሰማ። ለካ መከራ ብዛት ሰውን እንደማይጥል ረሃብም ችግርም፣ ውጊያውም ከውስጥም ከውጭ የሚነሱ ነገሮች ሁሉ ኢትዮጵያን እንደማይጥል ኢትዮጵያ በድል እንደምትሻገር እውነት እንደምሻገር፣ ጤንነት፣ መተሳሰብ፣ ፍቅር እንደሚያሻግር ኢትዮጵያ ትመራለች፣ ተምራለችም እኔም ተምረበታለሁ። ይህንን ነገር በተለያዩ የሀገሪቱ ክፍሎች አሉ የሚሏቸው ጦርነቶች ያስከተሉት ጉዳት እንዳለ ሆኖም በጦርነቱ መካከል ተስፋና በጎ ነገሮችም አይተናል። የሚላሉ ጦርነት አንድ አድርጎናል። ችግር አንድ አድርጎናል። ራባ እጅ ለጅ ተያይዘናል። ወጣቶች እጅ ለጅ ተያይዘናል። ኢትዮጵያ የኛ ነት የኛ ሀገር ነት ብለን አንድነት ፈጥሮናል። እውነት ነው። ሰዎች መያያዝ መጣ፣ አንድነት መጣ፣ ፍቅር መጣ። ምክንያቱ አልተበታተንም፣ አንድነት ያመጣ ነው ብለን መውሰድ እንችላለን። 2014 ዓ ምት ከ2013 ዓመት የተሻለ ይሆናል የሚል እምነት መሰነቃቸውን ጠቁሟል። ቤተልሄም ተሬሳም አስተያየት ከሰጡን የከተማ ነዋሪዎች አንዷ ነች። ሁላችንም በሚዲያም የምናየው ነው። አካባቢያችን ላይ ያለውንም ሁኔታ የምናየው ነው። የተለያዩ ነገሮች በኢትዮጵያችን ላይ ሆነዋል። ክፉም ነገሮች ነበሩ፣ መልካም ነገሮችም ነበሩ። ለምሳሌ ከመልካሙ ብንነሳ ምርጫ አካሂደናል። ያም የተሳካ ምርጫ ነበር፣ ሰላማዊ ምርጫ ነበር። እንደፈራ ነው አልነበረም። ተፎካካሪም ፓርቲም ቢሆኑ ገዢውን ፓርቲ በስነ ስርዓት ምርጫውን በመደማመጥ ሌላ ነገርም ህዝቡ ላይ ጫና ሳያደርጉ አሳልፈዋል። ያ ደግሞ በጣም ደስ ብሎናል። ሌላው ደግሞ ባለፈው አመት እሱ ጀምሮ የነበረ ውጥረት ሁለት ሺ አስራ ሶስትንም ጭምር በሰሜኑ ጉዳይ አገራችን በጣም ውጥረት ውስጥ ገብታ ነበር። ከዛም አልፎ ያ ውጥረት እኛንም ጎርቶናል እነሱንም ብቻ አይደለም። በኢኮኖሚም ይሁን በሰላሙም ረገድ እኛ ላይ በጣም ጫና አድርሶ ነበር። ይሄ ትንሽ እኛንም ያስከፋ ነው። በጣም ደግሞ የጎዳንም ነገር ነውና ይሄ ነገር በሀገራችን ላይ ተከስቷል። የአዋሳ ከተማ ነዋሪ አንተነ ጌታቸው ሙዚቀኛ መሆኑን ተናግሮ ያለፈውን አመት እንዲህ ማለት ገልጧል። የጭንቀት ጊዜ ነበረ በኢትዮጵያ ውስጥ በነበረው የሰላም እጦት ምክንያት በጣም ህዝቡ ህዝቡም ማህበረሰቡ ጭንቀት ውስጥ ነው ያለው፣ ማለት በዚህ በህወሀት በጁንታ የተነሳ በቃ ብዙ ጭንቀት ውስጥ ነው ያለው። ዛሬ ነገ እራሱን አናውቀውም። ብዙ ችግር አሳልፈናል። በእሱን አስመልክቶ የኑሮ ውድነት ታኮ መጥቷል። እነዚህ እነዚህ ነገሮች ህዝቡን ወዳልተፈለገ አልተፈለገ ቀውስንሱ ከቷል። ይህን አይቻለሁም በዚህ 2013 ዓ ም አመቱ በፈተና ብቻ የተሞላ ሳይሆን ለከርሞም ተስፋ የሚጣልባቸውም ስኬቶች ተመዝግበዋል በማለት ተናግሯል። አንጻራዊ ድሎች አሉ ማለት በግድቡ ይሁን አልፎ አልፎ በሚገኙበት ፓርኮች የተሰሩ በቃ አሳይቶ የሚሰራ መንግስት ነው ያለን። አሁን ኢትዮጵያን ለማጥፋት የተነሱ ኃይሎች በዚሁ አመት ታይቷልን ብሏል አቶ አንትንም። በአንጻሩ ደግሞ አንድነታችንም የተጠናከረበት አመት ነበረ ብሏል። አዲሱ 2014 ዓ ም በትግራይ ክልል የሚገኙ ወንድሞቻችንና ቤቶቻችን ካለባቸው ፈተና ወጥተው በነጻነት የሚኖርበት አመት እንዲሆንም ተመኝቷል። በተለያዩ ክልሎች የተነሱ ጦርነቶች ነበሩ፣ በቲፒኤልኤፍ ቀስቃሽነት ማለት ነው። ህዝቡን ከህዝብ ሲያባላይ ነበረው። ግን አሁን ደግሞ ይሄ ደግሞ አንድ የአባይ ግድብ አንድ አለ፣ ደማችንን የሚያገናኘን አንድነታችን የሚያጠናክርልን። ሁለተኛ ደግሞ አሁን በአማራ ክልል የተነሳውና በነዚህ በንጹሐን ዜጎች ላይ የተነሳው ጦርነት አለ ማለት ሰብአዊ ጭፍጨፋ የተነሳ ይሄ ደግሞ እኛ አንድነታችንን አንድ አድርጎናል የሚል ነገር አለ። በሰሜን ኢትዮጵያ ያለውን ጦርነት ተከትሎ ትምህርቱን አቋርጦ መምጣቱና በአዋሳ ከተማ በጎዳና ላይ በሚነገድ ንግድ የሚተዳደረው ወጣት ደግሞ አመቱ የጭንቅ አመት ነበር ብሏል። አቶቼ ኩማ ይባላለው። የአዋሳ ከተማ ነዋሪ ነኝ። የመቀሌ ዩኒቨርሲቲ ተማሪ ነን። ሜካኒካል ኢንጂነር ነው የምንማረው። ከዛ በጦርነት ምክንያት ተበታትነን ወደዚህ ገባን። ደግሞ የሚያስተዳድረን የለንም። ራሳችን አስተዳድረን ትንሽ ስራ ነው። ሱሪ እያዞረን እዚህ አዋሳ ላይ እንሸጣለን። ደግሞ 2013 በጣም ስቃይ ነበረ። 2014 በጣም እቅድ ይዘን ትንሽ ስራ ነው ሚቀጠረው ወደ ትልቅ እናልፋለን ብዬ አስባለሁ። ደግሞ 2014 ጥሩ አመት ይሆናል ብዬ በጣም ገምታለሁ። ሌላ አስተያየቶቻችንም ሀሳቡን አጋርተናለች። አካል ገላይ ይባላለሁ። በፊትም እንደነበረው ኢትዮጵያውያን አንድ ናቸው። ያው አንድነታቸውን እያጠናከሩም ነው የሚሄዱት። አሁን ላይ ባለን ባለው ሁኔታ ህዝቡ ከመከላከያ ሰራዊቱ ጎን እየቆመ ነው ያለው ያው ኢትዮጵያዊነቱን ለማሳየት አብረው እየቆመ ነው ያለው፣ አንድ ነን። መጥፎ ነገር ብዬ የማስበው ደግሞ አሁን ላይ ያለው ሁኔታ የጦርነቱ ሁኔታ ነው። እሱም እንግዲህ አምላክ በፈቀደው መንገድ ሊሆን ይችላል በመልካም ነገር ያለው ይችላል ብዬ ተስፋ አደርጋለሁ። ከ2013 ዓ.ም ወደ 2014 ዓ.ም የተሸጋገሩ መሆናቸውን በማስመልከት አስተያየታቸውን ሰጡን የሐዋሳ ከተማ ነዋሪዎች ኢትዮጵያውያን መጪውንም ዓመት በመደጋገፍና በጎ ነገሮችን በማድረግ እንዲዘልቁት ምኞታቸውን ለግሷል። ለመላው የኢትዮጵያ ሕዝብና ለቤተሰቦቻቸውም መልካም ምኞታቸውን ገልጠዋል። ለአሜሪካ ድምጽ ራዲዮ ዮናታን ዘብዲዮስ ሐዋሳም ዮናታን አመሰግናለሁ። የስንብቱን ዜማ እናስከትል። you የአሜሪካ ድምፅ ራዲዮ የአማርኛው ቋንቋ አገልግሎት በ22 በ25ና በ31 ሜትር ባንዶች በአጭር ሞገድና እንዲሁም በናይል ሳት በየቀኑ ከሚ ሶስት ሰዓት ጀምሮ በሚያስተላልፈው ስርጭት ለዛሬ ያዘጋጀውን የአንድ ሰዓት ፕሮግራም እዚ ላይ ያበቃ። አስተናጋጃችሁ አሉላ ከበደ ከአቀናባሪያችን ብርሃን ኃይሉና ከተቀሩ ባልደረቦቻችን ጋር በዚሁ እንሰናበታለን። ነገ እሁድ ከሚ ሶስት ሰዓት ላይ ከልዩ ልዩ ፕሮግራሞች ጋር እንመለሳለን። በድጋሚ መልካም አዲስ ዓመት። ደህና እደሩ።